የኢትዮጵያ መከላከያ ሰራዊት ሕግን ማስከበር ባለ ወታደራዊ ዘመቻ ከተሞችን እየተቆጣጠረ መሆኑን የጦር ኃይሎች ጠቅላይ ኢታማዦር ሹም ብርሃኑ ጁላ ገልጸዋል። ሰራዊቱ ነጻ ባወጣቸው የራያ አላማጣና አካባቢዎቹ የስልክ የመብራትና የመጠጥ ውሃ አገልግሎት መጀመራቸውን አስተያየታቸውን ለአሜሪካ ድምጽ የሰጡ የአካባቢው ነዋሪዎች ገልጸዋል። መስፍን አራጌ ተጨማሪ ዘገባ አለው። በመንግስት የመገናኛ ብዙኃን የተጠቀሱት የጦር ኃይሎች ጠቅላይ ጠቅላይ ኤታማዦር ሹም ጄኔራል ብርሃኑ ጁላ መከላከያ ሰራዊት በምዕራባዊ ትግራይ ከዳንሻ በአከር፣ አዲ ጎሹ፣ አዲ ሀገራይ፣ አዲጎዛምን ሰብሮ በትናንትና ሁለት ሽሬን እንደተቆጣጠረ ተናግረዋል። በደቡብ ግንባር ደግሞ ከዋጃ ጀምሮ አላማጣና ኮረምን ተቆጣጥሮ ወደፊት እየገፋ መሆኑን ገልጸዋል። በምስራቅ ግንባርም ጨርጨር፣ መሆኒ፣ ራያ፣ ቆቦና ሌሎች ቦታዎችን በቁጥጥር ስር መዋሉንና የኮንክሪት ምሽጎችንም ሰራዊቱ እንዳፈረሰ አክለው አስታውቀዋል። በሌላ በኩል የአስቸኳይ ጊዜ አዋጅ የመረጃ ማጣሪያ ይፋ ባደረገው መረጃ የህወሀት ቡድን በትግራይ የሚገኙ መሰረተ ልማቶችን እያወደመ መሆኑን ገልጸዋል። ህወሀት በሁሉም አቅጣጫ ወደ መቀሌ የሚያስገቡ አራት ድልድዮችን እንዳፈረሰ የጠቀሰው መረጃ በሽሬና በአክሱም መካከል የሚገኘውን አስፋልት በግሬደር ቆፍሮ ወደ ጉድጓድነት እንደቀየረውም አትቷል። ይህ በእንዲህ እንዳለ መከላከያ ሰራዊት በህወሀት ላይ ወታደራዊ እርምጃ መውሰዱን ተከትሎ ባላማጣና አካባቢዋ ለሁለት ሳምንት ገደማ ተቋርጠው የነበሩ የመብራት የውሃና የቴሌፎን አገልግሎቶች መጀመራቸውን ያላማጣ ሰለጣ ነዋሪ ለአሜሪካ ድምፅ ገልጸዋል። የአብይ መንግስት ነው ዘግቶ የነበረው እያሉ ነበር። ከተማዋ ነዛ ከወጣች በኋላ የአማራ አመራሮች በአሁኑ በአላማጣ ከተማ የቀበሌ አምስት ነዋሪ ነኝ ያሉት አስተያየት ሰጪ ከሶስት ዓመታት በኋላ ወደ ትውልድ ቀያቸው መመለሳቸውን ተናግረዋል። ከዛ በፊት አለማጣ መግባት አንችልም። ከጦርነቱ በኋላ አለማጣ ራያ አካባቢ ነፃ ከወጣች በኋላ አሁን ከሶስት ዓመት በኋላ ተመልሰናል። የት ነበር የነበሩት? ከዚያ ቆቦ ከተማ ነበር ምንኖሩ። ስለዚህ በሰላሳ ኪሎ ሜትር ርቀት ባለች የትውልድና የእድገት ሀገሮት ላይ ተመልሰው ለመምጣት ሶስት ዓመትን ጠብቀዋል ማለት ነው። ሶስት ዓመት። አሁን አላማጣን እንዴት ነው ያገኘዋት? አላማጣ አሁን ፍጹም ሰላም ነው። የአካባቢ ሰው ነው የሚኖረው በሚፈልገው ሰው እጅ ብታለች። ሰላም ነው። ነዋሪው መከላከያ ሰራዊት የአማራ ልዩ ሀይል ኃይልና ሚኒሻው አካባቢውን ከመቆጣጠሩ በፊት በህወሀት ቁጥጥር ስር ውለው እስር ቤት የነበሩት ሰዎች የደረሱበት አለመታወቁ እንዳሳሰባቸውም ጠቁመዋል። ለምሳሌ አሁን ንጉስ የሚባላል በቅጥ ያኩ አሸር የሚባል ትሆኑ ወይ የምትባል ልጃለች እና ጠቅላላ ደግሞ በመላ አላማጣ ከተማ የነበሩት እስር ቤቶች ገጠር ወረዳ፣ ከተማ ወረዳና ማረሚያ ቤት ጠቅላላ ያሉት አሳሪዎች የት እንዳሉ አይታወቅም። አሁን የአማራ ፖሊስ ሰታ ጥን የተረከባቸው ባዶ ነው የተረከባቸው የትግራይ ቤቶች ማረሚያ ቤቶች ማረሚያ ቤት ጠቅላላ ይጋር የነበረው ታራሚ ባዶ ቤት ነው። የአካባቢውን ሰላም ለማስጠበቅ ከጸጥታ ኃይሉ ጋር ተቀናጅተው እየሰሩ መሆኑን አስረድተዋል። እዚህ ሀገር ተወላጆች እየተሰባሰብን እየተሰባሰብን በየ ክፍለ ከተማችን በየቀበሌው ማለት ነው እየዞ ግን አንዳንዱ በዚህ አጋጣሚ ዘረፋዎች እንዳይኖሩ ጠብ እንዳይኖር፣ ሌላ በጎን የገቡ በጎን በሚያፈለጡ የእነሱ ልዝራ ይሻሉ እነሱን ነጥለን እያወጣን እየጠቆምን እያስያዘን ነው። ተመዘገቡ በተባሉት የጦር ሜዳ ድሎችም ሆነ በስር የነበሩ ዜጎች የደረሱበት አልታወቀም የሚለውን ስጋት የስልክ አገልግሎት መቋረጥና አካባቢው በጦርነት ውስጥ በመሆኑ ከትግራይ በኩል ምላሽ ለማካተት አልተቻለም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ